The Voice of America. መንግስት በጡረታ ለተገለሉ የቀድሞ መንግስትና የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤቶችና ተሽከርካሪዎች ማስመለስ መጀመሩንና ነጻ የሕክምና አገልግሎት የመሳሰሉ ልዩ ጥቅማ ጥቅሞችም እንዲቋረጡ ማድረጉን የሀገር ውስጥ ዜና ማሰራጫዎች ዘግበዋል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ደግሞ ጉዳዩ የቤቶች ኮርፖሬሽንን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ እንደሚሰጥበት ለአሜሪካ ድምጽ ገልጠዋል። በዚህ ዙሪያ የተጠናቀረውን አጭር ዘገባ ደረጀ ደስታ ያቀርበዋል። መንግስት በጡረታ ለተገለሉ የመንግስትና ከፍተኛ የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤትና ተሽከርካሪዎችን ማስመለስ መጀመሩን ነጻ የሕክምና አገልግሎት የመሳሰሉ ልዩ ጥቅማጥቅሞችም እንዲቋረጡ ማድረጉን የአገር ውስጥ ጋዜጦች ዘግበዋል። ሳምንታዊ ጋዜጦቹ ሪፖርተርና አዲስ ፎርቹን በሰሞኑ እትሞቻቸው እንደዘገቡት የማስመለሱ እርምጃ የተወሰደው የሚኒስቴሮች ምክር ቤት ሰኔ 8 ቀን 2012 ዓ ም በጡረታ ለተሰናበቱ ከፍተኛ የመንግስት ሹማምንት የተሰ ጡ ልዩ ጥቅማ ጥቅሞችና መኖሪያ ቤቶች እንዲቀሩ በወሰነው መሰረት ነው። በውሳኔው መሰረት መኖሪያ ቤትና ልዩ ጥቅሞቻቸው ከተወሰዱባቸው የቀድሞ ባለስልጣናት መካከል በቅርቡ ከንግድና ኢንዱስትሪ ሚኒስትር ኃላፊነታቸው የተነሱት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖን ጨምሮ የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን፣ አቶ ስብሀት ነጋ፣ አቶ ዘረአይ አስገዶም፣ አቶ አስመላሽ ወልደስላሴ ወይም አባ ነፍሶ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር ካሱ ኢላላ አቶ ቴዎድሮስ ሀጎስ የሚገኙበት መሆናቸው ተዘግቧል። አዲስ ፎርቹን ጋዜጣ ያነጋገራቸው ነባሩ የህወሓት ታጋይ አቶ ስብሀት ነጋ ቤቱን እንዲለቁ ሲደረግ በቂ ጊዜ ያልተሰጣቸው መሆኑን ገልጠዋል። ድንገተኛ ነበር። ቤቱን ለቀን እንድን እንድንወጣ የተሰጠን ጊዜ የሶስት ሰዓት ያህል የሚሆን ጊዜ ነበር። አስቀድሞ የተሰጠን የቃልም ሆነ የጽሁፍ ማስጠንቀቂያ አልነበረም። ማለታቸውን ጋዜጣው ዘግቧል። በአዲስ አበባ በቅሎ ቤት እየተባለ በሚጠራው አካባቢ መንግስት በሰጣቸው ቤት ውስጥ ለ29 ዓመታት ተከራይተው ይኖሩ እንደነበርም ተዘግቧል። እንደ ሪፖርተር ዘገባ ደግሞ አቶ ስዩም አቶ ስብሀትና ወይዘሮ ፈትለወርቅ በወቅቱ በመኖሪያ ቤቶቹ በራሳቸው የተገለገሉበት አይደለም። ጋዜጣው ሶስቱም ነዋሪነታቸው በትግራይ ክልል ማድረጋቸው የሚታወቅ መሆኑን ጠቅሶ በአዲስ አበባ ከተማ በተሰጧቸው መኖሪያ ቤቶች ውስጥ የቅርብ ዘመዶቻቸው ይገለገሉ እንደነበር ቤቶቹ በተነጠቁበት ወቅት ታውቋል ሲል ጋዜጣው ዘግቧል። ስለ መኖሪያ ቤቶቹ ብቻ አስተያየታቸውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉስ ጥላሁን ጉዳዩ የቤቶቹን ኮርፖሬሽን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ እንደሚሰጥ ለአሜሪካ ድምፅ ተናግረዋል። አያይዘውም ኮርፖሬሽኑ ራሱን ችሎ የሚንቀሳቀስ የራሱ ተጠያቂነት ያለበት ተቋም ነው ካሉ በኋላ ሕገወጥ ቤቶች ላይ እርምጃ የመውሰድ እና ሕጋዊ የሆኑትንም የማስቀጠል የዕለት ተዕለት መደበኛ የስራ ኃላፊነቱ ነው ብለዋል። ኮርፖሬሽኑ ሕግ የማስከበር ኃላፊነቱን እየተወጣ እንጂ የገሌ ቤት እያለ የሚወስደው እርምጃ አይኖርም ብለዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልን ለማነጋገር ያደረግነው ሙከራ አልተሳካም። መልስ ስላላገኘንባቸው ስለ ልዩ ጥቅማ ጥቅሞችና ተያያዥ ጉዳዮች የምናገኘውን ምላሽ ወደፊት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ